የኢትዮጵያ ሕዝብ አርበኞች ግንባር መስራች ኮሎኔል ታደሰ ሙሉነ ሥርዓተ ቀብር ዛሬ በትውልድ ቦታቸው መርሃዊ ከተማ በርካታ አድናቂዎቻቸውና ቤተሰቦቻቸው በተገኙበት በማኅደረ ስብሃት ቅድስት ማርያም ቤተ ክርስቲያን ተፈጽሟል። ኮሎኔል ታደሰ ሙሉነ ሶማሊያ ኢትዮጵያን በወረረችበት ጊዜ የሚጠበቅባቸውን ወታደራዊ ግዳጅ በብቃት በመወጣት ሀገርን ከወራሪ ኃይል የታደጉ እንደ ነበሩና የሀገራቸውንም ከፍተኛ ወታደራዊ ንሻን የተሸለሙ መሆናቸው ተገልጿል። ኮሎኔል ታደሰ በኢትዮጵያ አየር ኃይል በነበራቸው ቆይታም በርካታ የበረራ ባለሙያዎችን ያፈሩ የሀገር ባለውለታ እንደ ነበሩም ይነገርላቸዋል። አስቴር ምስጋናው ነች። ከባህር ዳር ተከታዩን ዘገባ ይላከችልን። የሶማሊያ መንግስት ግዛቱን ለማስፋፋት ኢትዮጵያን በወረረበት በ1969 ዓ ም በሙያቸው የሚጠበቅባቸውን ወታደራዊ ግዳጅ በማወጣት ሀገራቸው ከወራሪ ኃይል ያስጣሉ ጀግና ናቸው ይላሉ የቅርብ ጓደኞቻቸው። ኮሎኔል ታደሰ ሙሉነህን የወረራ ጊዜ ከፍተኛ ያ የጦርሜዳ ሜዳ እየፈጸመ ና የኢትዮጵያ አንደኛ ደረጃ የላት የጦር ሜዳ የነበረ ኮሎኔል ታደሰ ሙሉን በኢትዮጵያ አየር ኃይል በዋናነት በሚግ ሀያ ሶስት አውሮፕላን ዋና አብራሪ ና አስተማሪ ሆነው ከማገልገላቸው በተጨማሪ በአየር ኃይል ውስጥ የእቅድና ፕሮግራም እንዲሁም የጥናትና ምርምር ኃላፊ በመሆን በደርግ ዘመነ መንግስት ያገለገሉ ናቸው። የኢህአዴግ መንግስት ስልጣኑን ሲቆጣጠር ከደርግ ሰራዊት ጋር የመበተን እድል ገጥሟቸዋል። ከዚያም ኮሎኔል ታደሰ ወደ ኤርትራ በመሄድ የጦር ጀት አብራሪ ስልጠና መስጠት ጀመሩ። ምንም እንኳን ምክንያቱን መግለጽ ባይፈልጉም ከኤርትራ መንግስት ጋር በተፈጠረ አለመግባባት ለዘጠኝ አመታት ያህል በእስር ላይ እንደቆዩ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ ተናግረው ነበር። የመለቀቅ እድሉንም ያገኙት የኤርትራና የኢትዮጵያ መንግስታት በቅርቡ በፈጠሩት እርቀ ሰላም ነው። ምክንያቶች ወደ እስር ቤት ተላኩ። በእስር ቤት አንድ ዘጠኝ ዓመት የሚሆን አሳለፍኩ። ከዛ ወደዚህ መጣሁ። ኮሎኔል ታደሰ ሙሉነ ኤርትራ በነበሩበት ጊዜ የኢትዮጵያ ህዝብ አርበኞች ግንባርን በመመስረት ለኢትዮጵያ ህዝብ ነጻነት የታገሉና ያታገሉ ጀግና ነበሩ ይሏቸዋል የአርበኝነት ጓዶቻቸው። መንግስት ወልደ ስላሴ ይባላለሁ። የኢትዮጵያ ህዝብ አርበኞች ግንባር የፖለቲካ ጉዳዮች ኃላፊ ነኝ። አርበኛ ኮሎኔል ታደሰ ኢትዮጵያ ህዝብ አርበኞች ግንባር እንዲፈጠር ከፍተኛውን አስተዋጽኦ ያደረጉት አርበኞች ቅድሚያውን የሚይዝና እኛም ወደዚህ ትግል እንድንገባ ያደረገ ምሳሌ የሆነን እውነተኛ የቁርጥ ቀን የኢትዮጵያ ልጅ ነው። ድርጅቱ ሲመሰረት በሊቀመንበርነት ይመራ ድርጅቱ ተንክሮ እንዲወጣና ከፍተኛ ስራዎች ሊሰራ የቻለ ጥሩ ስብዕና ያለ ወንድማችን ነበር። ኮሎኔል ታደሰ ሙሉነህ ከአባታቸው ከአቶ ሙሉነህ ፈንቴ ከእናታቸው ከወይዘሮ አዛለች ጥሩነህ መስከረም አስር ቀን ሺ ዘጠኝ መቶ አርባ አራት አመተ ምህረት በአማራ ክልል በምዕራብ ጎጃም ዞን መራዊ ከተማ ተወለዱ። የአንደኛና ሁለተኛ ደረጃ ትምህርታቸውን በባህር ዳር ከተማ በዓጼ ሰርጸ ድንግል ትምህርት ቤት ተከታትለዋል። ኮሎኔል ታደሰ ሙሉነህ ባለትዳርና የስድስት ልጆች አባት ሲሆኑ ባጋጠማቸው ህመም በህክምና ህንድ ሀገር ሲረዱ ቆይተው በተወለዱ በ67 ዓመታቸው ጥር 25 ቀን 2011 ዓ.ም ከዚህ ዓለም በሞት ተለይተዋል። ስርዓተ ቀብራቸውም ጥር 29 ቀን ቁጥሩ እጅግ በርካታ የሆነ ህዝብ በተገኘበት በትውልድ ስፍራቸው መራዊ ከተማ በማህደረ ሰብአት ቅድስተ ማርያም ቤተክርስቲያን በጀግና የአቀባብር ስርዓት ተፈጽሟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር